የዩናይትድ ስቴትስ የተወካዮች ምክር ቤት የጥቁር እንደራሴዎች ጉባኤ ኮንግሬሽናል ባኮከስ በታላቁ የኢትዮጵያ ህዳሴ ግድብ ጉዳይ ሰላማዊና ሁሉም ተጠቃሚ የሚሆንበት ስምምነት ላይ እንዲደረስ ለማገዝ ዝግጁ መሆኑን አስታወቀ። ምክር ቤቱ ይህንን አቋሙን ያሳወቀው ማክሰኞ ሰኔ 16 2012 ዓ ም ማምሻውን ባወጣው መግለጫ ሲሆን መልዕክቱን የጀመረው ድርድሮቹ ወደፊት መግፋት አለመቻላቸውንና በግድቡ ምክንያት በኢትዮጵያ በግብጽና በሱዳን ላይ ጫና ሊያሳድር በሚችል ሁኔታ ውጥረት ማየሉን በማመልከት ነው። በታላቁ የኢትዮጵያ ህዳሴ ግድብ ግንባታ ላይ ሁሉም ባለድርሻዎች ባልተቋረጠ መተባበርና በሰላማዊ ድርድር እንዲገፉ የጥቁር እንደራሴዎቹ ምክር ቤት እንደሚያበረታታ መግለጫው አስታውቋል። ምክር ቤቱ አክሎም ድርድሮቹ በጋራ ተጠቃሚነት በቅን ልቦናና በዓለም አቀፍ ሕግ መርሆች ላይ እንዲመሠረቱም አሳስቧል። በብዙ ቢሊዮን ዶላር መዋዕለ ንዋይ እየተገነባ ያለው ታላቁ የኢትዮጵያ ህዳሴ ግድብ መሰረት የተጣለው በ2003 አመተ ምህረት እንደ ነበረ ያስታወሰው የጥቁር እንደራሴዎቹ ጉባኤ መግለጫ ስድስት ሺህ ሜጋዋት የኤሌክትሪክ ኃይል ማመንጨትና ኢትዮጵያም ለጎረቤቶቿ ኃይል እንድታቀርብ የሚያስችላት በአፍሪካ ግዙፉ ግድብ ሆኖ ለአካባቢው አዎንታዊ አስተዋጽኦ እንደሚኖረው አስረድቷል። ታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት በግብጽ በኢትዮጵያና በሱዳን የውሃ ፍሰት የኃይል አቅርቦትና የምግብ ዋስትና ላይ ቀጥተኛ ጫና እንደሚያሳርፍ መግለጫው አመልክቶ የአካባቢው ግብርና ወቅቱን የማይጠብቅ የዝናብ ሁኔታ በሚያስከትለው ድርቅ መጎዳቱንም አስታውሷል። በማስከተልም በፍጥነት እያደገ ወደ መቶ ሚሊየን እየተጠጋላለው የግብጽ ህዝብ ታላቁ የኢትዮጵያ ህዳሴ ግድብ የውሃ አቅርቦቱን እንደሚያሻሽልና ሀገሪቱ የበዛውን ወራጅ ውሃዋን ከምታገኝበት ከአባይ ወንዝ ላይም ግፊቱን እንደሚያቃልል ጠቁመዋል። ኢትዮጵያ አሁን ከህዝቧ ወደ ሀያ ከመቶ የሚሆነውን በቀጥታ የሚጎዳ ድርቅና በቅርብ ወራትም ከ320 ሺህ ካሬ ኪሎ ሜትር በላይ የሚሆን እርሻ ላይ የዋለ ሰብል ያጠፋ የአንበጣ መንጋ መጋፈጧን የእንደራሴዎቹ መግለጫ ይናገራል። ሱዳንን በተመለከተ ታላቁ የኢትዮጵያ ህዳሴ ግድብ የሀገሪቱን የውሃ አጠቃቀም ለማስተካከል፣ ደለል ለመቀነስና የግብርና ፕሮጀክቶችን ለማስፋት፣ ኃይል የማመንጨት አቅሟን ለመጨመርና በምግብ ላይም ቁጥጥር እንዲኖራት በማስቻል እንደሚያገዝ አመልክቷል። የታላቁ የኢትዮጵያ ህዳሴ ግድብ ፕሮጀክት በጉዳዩ ውስጥ ላሉ ሀገሮች ሁሉ ጥቅም እንደሚኖረው፣ የምግብ ዋስትና ችግርን ለመዋጋት የኤሌክትሪክና የኃይል አቅርቦት እጥረትን ለማቃለል ቁጥሩ ከአሁኑ የበዛ ህዝብ የተሻለ መጠን ያለው የውሃ ፍሰት እንዲያገኝ የአካባቢውን ምጣኔ ሀብቶችም ለማረጋጋትና እድገት እንዲኖር ለማድረግም እንደሚያግዝ መግለጫው ያስረዳል። የግድቡ ፕሮጀክት ተግባራዊ እንዲሆን ሰላማዊ ድርድሮች እንዲካሄዱ የተወካዮች ምክር ቤቱ የጥቁር እንደራሴዎች ክንፍ ድጋፉን እንደሚሰጥ መግለጫው አስታውቆ ሁሉም ተጠቃሚ የሚሆኑበት ስምምነት ላይ በሰላማዊ መንገድ እንዲደረስ ለማድረግ የአፍሪካ ህብረትንና ሁሉንም ባለድርሻዎች ለመደገፍ ዝግጁ መሆኑን የዩናይትድ ስቴትስ የተወካዮች ምክር ቤት የጥቁር እንደራሴዎች ጉባኤ አስታውቋል።